አንዳንዱ መዝሙሮች ለህብረት መዝሙር አይሆኑም እና እዚህ ጋር ትንፋሽ ጥር ይላል። ግን ያው ናንሲ በጣም እየረዳችን ነው ሙዚቃ በመጫወት። ዊ አር ታንክፉል ፎር ሃቪንግ ናንሲ ታንክ ዩ ቨሪ ማች ናንሲ። የዛሬው ርዕሴ እንደምታዩት ለእግዚአብሔር የሚያቅተው ምንም ነገር የለም የሚል ነው። የርዕሴን ያወጣሁት ከዚህ ከነብዩ ኤርሚያስ ጸሎት ላይ ነው እና ለእግዚአብሔር የሚሳኑ ምንም ነገር የሌለው መሆኑን ማወቅ በጣም አስፈላጊ ነው እና ይህንን ነው ዛሬ የምንመለከተው እና እንደ መግቢያ አንዳንድ ነገሮች እናገራለሁ። አማኞች ሁል ጊዜ ሊያስቡባቸውና ሁልጊዜም ሊያስታውሱ የሚገባቸው ነገር ቢኖር የእግዚአብሔርን ባህሪ ማወቅ ነው። እግዚአብሔር ምንድን ነው ባህሪው? ከዚህም በፊት በተከታታይ የእግዚአብሔርን ባህርያት ተናግሬያለሁ። እግዚአብሔር ኦምኒ ፕሬዘንት ነው፣ ሁሉ ቦታ የሚገኝ ነው። እግዚአብሔር ኦምኒሽንት ነው፣ ሁሉን የሚያውቅ ነው። እንደዚህ እንደዚህ አይነት ነገሮችን ተመልክተን ነበር እና እግዚአብሔር የሚታወቀው በሰራው ስራ፣ በገለጠው በራሱ ባህሪ ነው የሚታወቀው እና እግዚአብሔርም በተገለጠው ባህሪው እንድናውቀው እግዚአብሔር አምላካችን ይፈልጋል እና ይሄ ኤርሚያስ 32 በጣም አስደናቂ ምዕራፍ ነው። አርባ አራት ቁጥሮች አሉት። ታሪካዊ ምዕራፍ ነው። በእውነት የተፈጸመ ነገር ነው። የእግዚአብሔር ቃል ነው። ኢየሩሳሌም ከቁጥር አንድ ጀምሮ እስከ ቁጥር አምስት ብታነቡ ምዕራፉ ላይ ኢየሩሳሌም በናቡከደነጾር በባቢሎን መንግስት ዙሪያዋን ተከባለች። ማለት ዋና ከተማ ነው ኢየሩሳሌም። ዋና ከተማውን ለመክበብ ሌሎች ወረዳዎች፣ አጠቃላይ ሰፈሮች ለምሳሌ አሁን የኢትዮጵያን አዲስ አበባ ለመክበብ አንድ ሰራዊት ቢነሳ ከደቡብ የመጣ እስከ አዲስ አበባ ድረስ እያሸነፈ መድረስ አለበት አይደል? ሌሎችንም አካባቢዎች እንደዚሁ መቆጣጠር አለበት። እና ሌሎች አካባቢዎች በሙሉ ተቆጣጥረው አሁን ኢየሩሳሌምን ብቻ ንጉሱና ሰራዊቱ ኢየሩሳሌም ከተማ ውስጥ እጭቅ ብለው ህዝቡ እዛ ውስጥ ተጨናንቆ ባለበት ሁኔታ የነበረ ክስተት ነው። አሁን ጸሎቱ የተጸለው እና ኤርሚያስ ራሱ በንጉሱ ቤት አደባባይ ታስሮ ነበር። አሁን ቁጥር አንድ እስከ አምስትን ብታነቡ እንደዛ ነው የሚለው። ኤርሚያስ በንጉሱ በሴዴቅያስ ቤት ቤተ መንግስት ቤት ውስጥ አደባባይ ውስጥ ታስሮ ነበር። ምክንያቱ ምንድን ነው? ኤርሚያስ የእግዚአብሔር ነብይ ነው። የእግዚአብሔርን ቃል ነው የሚናገረው። የእግዚአብሔርን ቃል ሲናገር የሚናገረው ሰውን ለማስደሰት አይደለም። አሁን አንዳንድ ጊዜ ሰዎች የሚሸወዱት እዚህ ላይ ነው። የአገልጋዮች የሚባሉ የሚሸወዱት እኛ ሰዎችን ለማስደሰት አይደለም እዚህ የምንቆመው፣ የእግዚአብሔርን እውነት ለመናገር ነው የምንቆመው። እና ሰው ለማስደሰት ከሆነ ሙዚቃ ቤት መሄድ ይቻላል፣ ዳንኪራ ቤት መሄድ ይቻላል። እግዚአብሔር ቤት ግን ስንመጣ የእግዚአብሔር አገልጋዮች የእግዚአብሔርን ቃል ነው የሚናገሩት። ስለዚህ ነቢዩ ኤርሚያስ የተናገረው ቃል ሴዴቅያስን ንጉሱን አላስደሰተውም። ስለዚህ ምንድነው ማድረግ ያለበት? ማሰር ነው የነበረበት። ሊገለው ፈልጓል፣ ግን አስሮታል። ምክንያቱ ምንድን ነው? እግዚአብሔር በእስራኤላውያን ኃጢአት ስለሰሩ ሉክ ኃጢአት ሰርታችኋል በእኔ ላይ ንስሐ ገብታችሁ ወደ እኔ መመለስ አለባችሁ። እና ንስሐ ገብታችሁ ስላልተመለሳችሁ እኔ አሁን የናቡከደነጾርን የባቢሎንን ንጉሥ አምጥቼ እቀጣችኋለሁ ብሎ ተናግሯል። እና ነቢዩ ይህንኑ ነገር ነው የተናገረው። ንጉሱና ሰዎች ደስ አላላቸው ንጉሱና ሰዎች ደስ የሚላቸው ምን ቢሆን ነው? የናቡከደነ ጾር ሰራዊት በሙሉ ነገ ድምጥማጡ ይጠፋል እና አንተ ንጉሱ በቃ ድል አድራጊ የሆነ ትወጣለህ። እንደዚህ አይነት ነገር ወይም ደግሞ ልክ አሁን በዚህ ዘመን እንደሚደረገው ጦር ከቦ በኢየሱስ ክርስቶስ ስም ይሄ ነገር ይወገድ በቃ መድ ሆኑ ሰራዊት ምናምን የሚሉ ሞኞች አሉ። ልክ እንደዚህ አይነት እንዲባልለት ነው ንጉሱ የፈለገው። የእግዚአብሔር ሰው እውነትን ነው የሚናገረው። ስለዚህ ንጉሱ ተቆጥቷል። እስር ቤት ነው ኤርሚያስ ያለው። ግን እስር ቤት ውስጥ እንዳለ እግዚአብሔር፣ ቅድም እንዳልኳችሁ፣ የሚገርም ነገር ወደ ኤርሚያስ አመጣ እና የአጎትህን ቤት አናቶት ያለውን የአጎትህን ርስት ግዛ አለው እግዚአብሔር። አሁን ከቁጥር 6 እስከ 15 ያለው እዛ ላይ ነው እና እግዚአብሔር ነው ያዘዘው። የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል እንደሆነ አወቅሁ ይላል ቁጥር ስምንት ላይ። ና ውል ተፈራረሙ ና፣ ነቢዩ መሬት ገዛ። የውሉን ማህተም የተደረገበትን የውሉን ወረቀት ለባሮክ ለሚባለው ለነቢዩ ነቢዩ ትንቢት ሲናገር የሚጽፍለት ሰው ነው ባሮክ። ለባሮክ ይህንን የውል ወረቀት አስቀምጥ ብሎ ሰጠው። ልክ እንደሰጠው ነው አሁን ይህንን ጸሎት የጸለየው ነቢዩ እና ባግራውንዱን እንድታዩ ነው። እኔ አንዳንድ የመጽሐፍ ቅዱስ ጸሎቶችን እንደዚሁ እያነሳን ብናያቸው ጥሩ ነው የሚል ሀሳብ አለኝ። ወደፊት እንደዚህ የተዋቀረ ነገር ተዘጋጅቶ እያንዳንዱን ዳዊት ምን ጸለየ፣ ዳንኤል እንዴት ጸለየ፣ አብርሃም እንዴት ጸለየ ምናምን የሚሉትን ጸሎት ለመማር በጣም ማየት ያስፈልጋል የሚል እምነት አለኝ። እንደዛ እናደርጋለን። ግን ይሄ የኤርምያስ ጸሎት ነው። ጸሎቱን፣ አወቃቀሩን እንድታዩ እፈልጋለሁ። የጸሎቱ አወቃቀር ለእኔና ለእናንተም የወደፊት ጸሎት በጣም ጠቃሚ ነው። በነገራችን ላይ እኔ ደጋግሜ ኢትዮጵያም ውስጥ የትም ቦታ የተናገርኩት ነገር አለ። ጸሎት ሁለት አይነት ጸሎት አለ። አንደኛው በግል የምንጸልየው ጸሎት ነው። በግላችን አሁን እኔ በግሌ ጸልያለሁ። እዚህ አደባባይ ላይ ደግሞ የምጸልየው ጸሎት አለ። አሁን በግል የምንጸልየው ጸሎትና ሕዝብ ሁሉ እየሰማ የምንጸልየው ጸሎት መቶ በመቶ ልዩነት ሊኖረው ይገባል። በግላችን 24 ሰዓት መጸለይ እንችላለን። በግሉ በእግዚአብሔር ፊት በእውነት የሚጸልይ ሰው በአደባባይ የሚጸልየው ጸሎት በጣም የተመጠነ ነው። በአደባባይ ረጅም ጸሎት የሚጸልዩ ሰዎች አሉ። እነዛን ሰዎች መጽሐፍ ቅዱስ የሚጠራቸው ፈሪሳውያን ብሎ ነው። ለታይታ ነው የሚጸልዩት። በግላቸው የሚጸልዩ ሰዎች ግን በግላቸው የጸሎት ህይወት ያላቸው ሰዎች ግን ጸሎታቸው በአደባባይ ሲሆን ሰዎች እየሰሙ በጣም የተመጠነ ጸሎት ነው። አሁን ሁለት ምሳሌ እነግራቸዋለሁ። አንደኛ ነገሥት ምዕራፍ 19 ላይ ስትመለከቱ ኤልያስ 400 የበዓል ነቢያት በተሰበሰቡበት ቦታ 450 የበዓል ነቢያት እና አንድ ነቢይ የእግዚአብሔር ነቢይ ህዝቡ በሙሉ ተሰብስቦ እንደ ፉክክር ነው የቀረቡት፣ እና 450 የበዓል ነቢያት ስድስት ሰዓት ሙሉ ነው የጸለዩት። ምን እያሉ ነው የጸለዩት? እየጮሁ፣ ገላቸውን እየቧጨሩ፣ እየጮሁ በዓል ሆይ ስማን እያሉ ይጮሁ ነበር እና ስድስት ሰዓት ሙሉ ከዛ እንዳውም ኤልያስ ምን አላቸው፣ በዓል አምላካችሁ በዓል እንቅልፍ ይዞት ይሆናል፣ ተኝቶ ይሆናል፣ መንገድ ሄዶ ይሆናል። በጣም በጣም ጩሁ እና ጸልዩ። ይጮሁ ነበር በጣም የኤልያስ ተራ ደረሰ። ስድስት ሰዓት እነሱ ጮሆ ካቆሙ በኋላ ኤልያስ የጸለየውን ጸሎት እኔ በሰዓት ቆጠር ዋለሁ ስንት እንደሚሆን እያነበብኩ በእኔ ፍጥነት በግል ፍጥነቴ 26 ሰከንድ አይሞላም። 26 ሰከንድ። የሰማይና የምድር ጌታ እግዚአብሔር የአብርሃም የይስሐቅ አምላክ የያዕቆብ አምላክ ዛሬ ሕዝብ ተሰብስቧል እና ሕዝብ አንተ አምላክ እንደሆነ እንዲያውቁ ስማ እባክህ ስማ ብሎ ጸለየ 26 ሰከንድ። ከሰማይ እሳት ወረደ። መስዋዕቱም በላው። ህዝቡ በሙሉ ተንበርክኮ አሜን እግዚአብሔር እሱ አምላክ ነው ብለው ጮሁ። አሁን እዚ ጋር ኤርሚያስ የጸለየውን ጸሎት ቅድም ቁጭ ብዬ እዚ ጋ ሙሉ መቤት ዚዮና በሰዓት ቆጥሮ ነበር ልክ እንደገባሽ እና አንድ ደቂቃ አይሞላም። ይሄ ጸሎት አሁን ብታነቡት አንድ ደቂቃ አይሞላም። አሁን እንግዲህ ሀሳቤን ልንገራችሁ። በግሉ የሚጸልይ ሰው በግሉ እግዚአብሔር ፊት የሚጸልይ ሰው በአደባባይ እና በሰዎች ፊት የሚጸልየው ጸሎት በጣም የተመጠነ ነው፣ ግን ውጤት ያለው ወዲያውኑ ውጤት የሚያመጣ ነው። ምክንያቱም እግዚአብሔር እናሱ ምን ይሆናሉ ይተዋወቃሉ። አሁን የጸሎቱን አወቃቀር እዚህ ጋር የምታዩት ልክ እንደዛ በግሉ እግዚአብሔር ጋር ግንኙነት ያለው ሰው ስለ እግዚአብሔር ስም የታሰረ ሰው የጸለየው ጸሎት ነው። ከቁጥር 16 እስከ 25 ነው የኤርሚያ ጸሎት ነው። ጸሎቱ የተጸለየው በአስቸጋሪ ሰዓት ነው። እንደምታዩት እስር ቤት ነው። ውል ተዋውሎ ይሄ ውል የተዋዋልኩት ውል አሁን ባቢሎን መጥቶ ኢየሩሳሌምን ከወሰደ በኋላ ተግባራዊ ይሆናል አይሆንም፣ ማንም ሰው አያውቅም። እስራኤል እንደገና ተመልሳ አገር ትሆናለች፣ ማንም ሰው አያውቅም። እግዚአብሔር ያውቃል። ግን በዛ አይነት አስቸጋሪ ሰዓት፣ ግራ በመጋባት ሰዓት ምን እንደሚሆን ማንም በማያውቀው ሰዓት የተጸለየ ጸሎት ነው፣ ግን በእግዚአብሔር ላይ በመታመን የተጸለየ ጸሎት ነው እና እኔ ጸሎቱን ማጥናት አስፈላጊ ነው ለእኛ እንዴት መጸለይ እንዳለብን የሚናገረው ብዙ ነገር አለው ብዬ አምናለሁ። በእርግጥ ጌታችን ያስተማረው ጸሎት ተመሳሳይ ነው። አሁን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ላይ በጣም ብዙ ጊዜ ሲጸልይ ታይቷል፣ ግን ሁለት የተመዘገቡ ጸሎቶች አሉ። አንዱ እሱ ያልጸለየው ግን እኛ እንድንጸልይ ያስተማረው ነው፣ ሉቃስ 11 ላይ እና ማቴዎስ 6 ላይ። ሁለተኛው እራሱ የጸለየው ዮሐንስ ወንጌል ምዕራፍ 17 ላይ ነው። ወደፊት እሱን እናየዋለን። ዮሐንስ 17 በጣም አስደናቂ የጌታችን ጸሎት ነው እና ይሄ በማቴዎስ 6ና በሉቃስ 11 ላይ የተመዘገበው ጸሎት ልክ እንደዚህ ራሱን የቻለ መዋቅር አለው። እንዴት ነው መጸለይ ያለብን የሚለውን የሚያሳይ ነው። የጸሎት መዝጊያ ኢትዮጵያ ውስጥ አንዳንድ ቸርቾች እንደሚያደርጉት የጸሎት መዝጊያ ወይም የስብሰባ መዝጊያ ጸሎት አይደለም። የጸሎት ቅደም ተከተል በዛ መሰረት እንድንጸልይ ፓተርን ወይም ምሳሌያዊ ጸሎት ነው ጸሎቱ ራሱ ስለዚህ እዚህም ጋር የምናየው ምሳሌያዊ ጸሎት ነው። በእርግጥ ጸሎት ነው ግን ምሳሌያዊ ጸሎት ነው እና ጸሎቱ ሁለት ክፍል አለው። እዚህ እንደተናገርኩት ስላይዱ ላይ እንደምታዩት አንደኛው ስለ እግዚአብሔር ብቻ የሚናገር ነው። ከቁጥር 17 እስከ ቁጥር 23 ተመልከቱ። ሲጀምር እንደዚህ ነው ያለው ለኔሪያ ልጅ ለባሮክ የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይሁ ብሎ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድ ፈጥረሃል ብሎ እስከ ቁጥር 23 ድረስ የሚናገረው ስለ እግዚአብሔር ነው። አሁን ጸሎት በምንጸልይበት ጊዜ በብዛት ዋናው ዋናው ክፍላችን እግዚአብሔር ማን እንደሆነ መግለጥ አስፈላጊ ነው። በጸሎታችን አንዳንዶች እዚህም ሲጸልዩ የምንሰማው ያንን ነው። በእነዚህ በሰባቱ ቁጥሮች እስከ ሀያ ሶስት ድረስ ባለው በጣም አስደናቂ ነገሮች ተዘርዝረዋል። አንዳንዶቹን ላንብብላችሁ። ጸሎቱ ለእግዚአብሔር ነው የቀረበው። እግዚአብሔር ማን ነው? ፈጣሪ ነው። ፈጣሪ ነህ አንተ፣ አንተ ፈጣሪ ነህ ብሎ ነው እየተናገረው። አንተ ሰማይንና ምድርን በታላቅ ኃይልህ፣ በተዘረጋች ክንድህ ፈጥረሃል። ጸሎቱ የቀረበው ለፈጣሪ ለእግዚአብሔር ነው። ፈጣሪው እግዚአብሔር ሰማይና ምድርን የፈጠረው ደግሞ ቅራቅንቦችን በመሰብሰብ እና በማቀናበር የተወሰኑ ወረቀታዊ ንድፎችን በመንደፍ አይደለም። ጀስት ይሁን ብሎ በኃይሉ ብቻ ነው በጥበቡ ነው የፈጠረው። እግዚአብሔር እንደዛ አይነት አምላክ ነው በኃይሉ። ኃይሉ ደግሞ ምን አይነት ኃይል ነው? ታላቅ ኃይል ነው። ድሮኔ ለቴዎሎጂ ዲግሪ ያጠናሁት ዘፍጥረት ላይ አንድ ጥናት ነበር እና ጥናቱ ምንድን ነው የሚለው፣ እግዚአብሔር ከሀይል ውስጥ ቁስ አካል ማውጣት ይችላል። እግዚአብሔር እኛ አንችልም። አሁን አንድ ሀይል አውጥተን ቁስ አካል ማምጣት አንችልም። በሀይል ነገሮችን መለዋወጥ እንችላለን። ለምሳሌ በሀይል ብረት መቁረጥ እንችላለን። በሀይል እንጨት መቁረጥ፣ መፍለጥ፣ ማያያዝ እንችላለን። ግን ከኃይል ቁስ አካል ማምጣት አንችልም። ያ የእግዚአብሔር ችሎታ ነው። እግዚአብሔር በኃይል ከኃይል ይህንን የምናየውን ሰማይና ምድርን ያመጣ ፈጣሪ ነው። እኛ ሌላ የምንችለው ነገር አለ፣ ከቁስ አካል ውስጥ ኃይል ማውጣት እንችላለን። እኛ እግዚአብሔር በሰጠን ችሎታ ማለት ነው። እግዚአብሔር በሰጠን ጥበብ፣ እግዚአብሔር ይመስገን እና ይሄ ጸሎቱ የእግዚአብሔርን ማንነት ሲገልጥ ሀያል አምላክ ነህ ብሎ የሚያቀትህ ደግሞ ምንም ነገር የለም ብሎ ሲናገር ታያላችሁ ተመልከቱ ከአንተም የሚያቀት ነገር የለም ይሄንን እንደ ርዕስ የወሰድኩት ነው ለእግዚአብሔር የሚያቀት ምንም ነገር የለም ቀጥሎ ለብዙ ሺህ ምህረት ታደርጋለህ መሀሪ ነው የአባቶችን በደል ከነሱ በኋላ በልጆቻቸው ብብት ትመልሳለ በደልና ኃጢአትን እግዚአብሔር ይቅር አይልም በደልና ኃጢአት የሰዎች በደልና ኃጢአት ለልጅ ልጅ የሚተላለፍ ነገር እንደሆነ ታያላችሁ። እንደገና ቀጥሎ ስምህ ታላቅ ኃያል አምላክ የሰራዊት ጌታ እግዚአብሔር ነው። የእግዚአብሔር ስም ታላቅ፣ በጣም ታላቅ ስምህ ታላቅ ነው። የእግዚአብሔር ስም ታላቅ ነው። ከስሞች ሁሉ በላይ ነው። እነዚህን ሁሉ ነገሮች በጸሎቱ ሲደረድር ታያላችሁ እና እስከ መጨረሻው ስታዩ በስራው በምክሩ ብርቱ በአዳም ልጆች ላይ ልጆች ላይ አይኖቹ ተገልጠዋል ይላል። አይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል ማለት እኔና እናንተ የምንሰራው የምናደርገው እኛ የአዳም ልጆች ነን። በፍጥረት ሁሉ ውስጥ ያለ የሰው ልጅ እንቅስቃሴ በእግዚአብሔር አይን ፊት ነው። ሰዎች የሚሰሩት ከእግዚአብሔር የተደበቀ ምንም ነገር የለም። በአይኑ የሚያየው ነው ሁሉን ነገር ብሎ ነው የሚናገረው። አሁን ተመልከቱ። በጸሎት ሰዓት እነዚህን ነገሮች መዘርዘር አስፈላጊ ነው ወይ? እግዚአብሔርን የሚያውቁ ሰዎች እነዚህን ነገሮች በእግዚአብሔር ፊት ይናገራሉ በጸሎታቸው። ምን ማለት ነው? አሁን ምጸልየው በፊትህ ምጸልየው አንተ እንደዚህ አይነት አምላክ መሆንህን በማመንና በማወቅ ነው የሚል መልእክት ነው የሚሰጠው። እግዚአብሔር አምላክ መሆኑን የማናውቅ ከሆነ መጸለይ የለብንም። እግዚአብሔር ሁሉን የሚችል አምላክ መሆኑን ካላወቅን መጸለይ የለብንም። ብዙዎች የተሸወዱት እዚህ ጋር ነው። እግዚአብሔርን በግል እንደዚህ የሚታወቅ ታላቅ ኃያል በግል የሚሰማ አምላክ መሆኑን ሁሉን የሚችል የሚያቅተው ምንም ነገር አምላክ የሌለው አምላክ መሆኑን የማያውቁ ሰዎች ሕይወታቸው በሰዎች ላይ የተደገፈ ነው። በግል ከእግዚአብሔር ጋር የሚኖራቸው ግንኙነት የተወሰነ የሆነና ነገሮችን ለማድረግ የሚቻለው ወይም ጸሎት መልስ የሚገኘው በፓስተር ጸሎት ወይም በከሌና በከሌ በኩል ነው የሚል እምነት ውስጥ እንዲገቡ ተደርገዋል። ከዚህ የተነሳ መጠቀሚያ ሆነዋል። እኔና እናንተ ግን ማወቅ ያለብን እያንዳንዳችን በግል ይህንን አምላክ እንድንቀርበው ጌታችን ኢየሱስ ክርስቶስን ወደ ምድር ወርዶ ለእኛ ተሰቅሎ ዋጋ ከፍሎ እንድናውቀው ነው ያደረገው። እና ቁጥር ሃያ አንድ ላይ ስትመጡ ለስምህ ትልቅ ክብር አድርገሃል ብሎ በምልክትና በድንቅ ነገር ከብርቱ እጅና በተዘረጋች ክንድ በታላቅ ግርማ ሕዝብህን እስራኤልን ከግብፅ ምድር አወጣ። ታሪካችን ይሄ ነው። እኛ እግዚአብሔር በታላቅ ክብር፣ በታላቅ ግርማ፣ በታላቅ እጅ፣ በበረታ እጅ ከኃጢአት እስራትና ሰንሰለት አውጥቶናል። እስራኤላውያንንም እንደዚሁ አውጥቷል። እና የገባኸውን ቃል ኪዳን ደግሞ የፈጸምክን ታያላችሁ። የጸሎቱ አወቃቀር ውስጥ ያለው እግዚአብሔር በተመለከተ የሚነገረው ነገር በሙሉ እግዚአብሔርና እግዚአብሔር መጀመሪያ ጸሎታችን ፊት በመጀመሪያ እግዚአብሔር የምንጸልይበት እግዚአብሔር መጀመሪያ ቅድሚያ ተሰጥቶት ማን እንደሆነ እውቅና ተሰጥቶት ነው። ቀጥሎ ጸሎታችን መቅረብ ያለበት ለህዝቡ የገባውን ቃል እግዚአብሔር ፈጽሟል። ለእኔና ለእናንተም የገባውን ቃል እግዚአብሔር በቃሉ ላይ ይፈጽማል። ክብር ለእግዚአብሔር ይሁን። የሚቀጥለው የጸሎት አወቃቀር ሁለተኛው ክፍሌ የህዝቡ ኃጢአት ኑዛዜ ነው። ተመልከቱ፣ እግዚአብሔር አንተ እንደዚህ ነህ ብሎ ወደ ራሳችን ደግሞ መለስ ብሎ እኛን ደግሞ ተመልከት። አሁን ቁጥር 23 ቁጥር ለ ላይ ሁለተኛው ክፍሉ ላይ እንደዚህ ይላል ለህዝቡ ወተትና ማረን የምታፈሰው ምድር ሰጠሃቸው። እነሱም ገብተው ወረሷት ተጠቀሙ። ግን ነገር ግን ብሎ ቃልህን አልሰሙም በህግህም አልሄዱም። ያደርጉም ዘንድ ካዘዝካቸው ሁሉ ምንም አላደረጉም። ስለዚህ ይሄ ክፉ ነገር ሁሉ አመጣህባቸው። አሁን እዚህ ዙሪያችን ጠላት ሰፍሮ የአፈር ድልድል እስከ ከተማው ግንብ ጫፍ ድረስ የአፈር ድልድል ደልድለው እየሮጡ በሰረገላ ሊመጡና ሊመቱን የተዘጋጁት ኃጢአት ስለሰራ ነው። ያንን ማርና ወተት የምታፈስ ምድር አወረስከን፣ ግን ቃልህን አልሰማንም፣ እንደ ህግ አልሄድንም። ህዝቡ በሙሉ እኛ ተሳስተናል፣ ኃጢአት ሰርተናል። ይሄ የኑዛዜው ክፍል ነው። በጸሎታችን ሁል ጊዜ እግዚአብሔርን ማንነቱን ስናነሳ እኛን ደግሞ ራሳችንን መመልከት በጣም አስፈላጊ ነው። ራሳችንን ስንመለከት እግዚአብሔር በእርግጥ ሊመለከተን፣ ሊረዳን፣ ሊያግዘን ይገባል ወይ? እንደ ኃጢአታችን አይገባም። ግን ደስተኛ ነው ሊረዳን። ስለዚህ ኃጢአታችንን ምን ማድረግ አለብን? መናዘዝ አለብን። አዎ፣ ይሄ የመጣብን ነገር ቃልህን ስላልሰማን ነው። ቃልህን ስላላደረግን ነው። በህግህ ስላልሄድን ነው። ስለዚህ ጠላት መጥቶ ከተማይቱን ምን አደረገ? ወረራት እና ያው በጭንቅ ውስጥ ነው ያለ። ነው ማንም ምንም ሊያደርግ በማይችል ሁኔታ ውስጥ ነው ያለ። ነው ይሄ ከኃጢአታችንና ከበደላችን የተነሳ የመጣ ነው ብሎ ነው የሚናገረው። ይሄ ጸሎት አስተማሪ ጸሎት ነው። ትምህርቱ ምንድን ነው? በጸሎታችን ሁል ጊዜ የእግዚአብሔርን ማንነትና ምንነት ቅድሚያ መስጠት አለብን። የምንጸልየው በማን ፊት ነው? ታላቅነቱን ችሎታውን፣ በልባችን በዓይነ ህሊናችን በአንደበታችን መናገር አለብን። የስሙን ገናናነት፣ ስራውን፣ ክብሩን በቃል ኪዳኑ መሰረት ያደረገውን ነገር በሙሉ በእግዚአብሔር ፊት መግለጥ አለብን። ልክ ጌታችን ኢየሱስ ክርስቶስ የሚያስተማረው ጸሎት እንደዚህ ነው። አባታችን ሆይ የሚለውን እኛ ከልጅነታችን ጀምሮ በቃላችን ይዘነዋል። በግዕዝም በአማርኛም አባታችን ሆይ በሰማይ የምትኖር የሚለውን አባታችን ሆይ። በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ ብላችሁ ጸልዩ። ፈቃድህ በሰማይ እንደሆነች እንዲሁ በምንቱን በምድርቱ መጀመሪያ መጀመሪያ የጸሎታችን መጀመሪያ ምን መሆን አለበት? እግዚአብሔር አባታችን እንደሆነ ማወቅ የት ነው ያለው? በሰማይ ነው ያለው። ግን እዚህም ምድር ሆነን ምን የሚያደርግ ነው? የሚሰማ ነው እግዚአብሔር አባታችን እና ደግሞ ስሙ አሁን እዚህ ኤርሚያስ ጸሎት ላይ እንዳያችሁት ስምህ ታላቅ ነው። ለስምህ ክብር ታላቅ ነገር አድርገሃል። ስምህ ኃያል ታላቅ ነው። ስምህ ምን ይበል በሉ በሉ አለ ጌታችን ኢየሱስ ስምህ ይቀደስ በሉ። ስሙ ቅዱስ ነው፣ ልዩ ነው። እንደኔ ስም አይደለም። ስሙ እንከን የሌለው ነው። የእግዚአብሔር ስም ቅዱስ ነው። መንግስት አለው እግዚአብሔር። መንግስት ምን ታደርግ ትምጣ ብላችሁ ጸልዩ። በመጀመሪያ አባታችን በሰማይ የምትኖር የሁላችን አባት ስምህ ቅዱስ መንግስትህ ባለመንግስት የሆንክ መንግስትህ እንድትመጣ ፈልጋለሁ ፈቃድህ በሰማይ እንደሆነች እንዲሁ በምድርቱም በእኔ ህይወት ደግነትህ ምህረትህ ቸርነትህ ይቅርታ ያ የእግዚአብሔር ፈቃድ ነው በእኛም መካከል ያ የእግዚአብሔር ፈቃድ እንዲሆን መጸለይ ነው ከዛ ቀጥሎ ነው የዕለት እንጀራችንን ስጠን ዛሬ የሚመጣው ወደ ማን የምናየው ወደ ራሳችን የምናየው መጀመሪያ እግዚአብሔር አሁን የኤርሚያስን ጸሎት ስትራክቸር ልክ እንደዚህ ነው እግዚአብሔር የሰማይና የምድር ፈጣሪ ታላቅ አምላክ፣ ይህን ሁሉ ነገር የፈጠርክ ታላቅ አምላክ፣ ስምህ ታላቅ ገናና፣ ህዝብህን የረዳህ በታላቅና በተዝረጋ ክንድ ከግብፅ ምድር ያወጣ እንዳንተ አይነት አምላክ የለም። ግን እኛ ደግሞ ወደኛ መለስ ስንል ምኖች ነን? ኃጢአተኞች ነን። ምረት የሚያስፈልገን ይሄ ይሄ ነው የጸሎቱ አወቃቀር በአንድ ደቂቃ ውስጥ የተጸለየው የኤርሚያስ ጸሎት። የሚቀጥለው ነጥቤ የእግዚአብሔር ባህሪያት ትኩረት የሚል አለኝ። ሁለት ነገሮችን አነሳለሁ። ሁሉንም አልዘረዝርም። የመጀመሪያው አንተ ፈጣሪ ነህ የሚለውን ጥቂት እንድናስብበት እፈልጋለሁ። ሰማይ ምድርን በታላቅ ኃይል የፈጠረ እግዚአብሔር ነው። መቼም ሰማይንና ምድርን ስንመለከት የግዙፍነታቸው የግዙፍነታቸው ግዙፍነት ከአእምሯችን በላይ ነው መሬት ራሱ አሁን አሜሪካን ስታስቡ እንግሊዝ ሀገር ሄጄ አንዳንድ ሰዎች አሜሪካ እንዴት ትልቅ ሀገር ነው ይባላል ትልቅ ሀገር ነው ይባላል ይሉኛል አዎ ነታችሁ ነታችሁ ነታችሁ ነታችሁ አጨረሱትም በቃ ብትነዱ ብትነዱ ብትነዱ በቃ አልቅም አልቅም አልቅም አሜሪካ በጣም ትልቅ ምድር ነው እና ይህንን ግዙፍ ምድር የፈጠረ በውስጡ ያለውን ሁሉ ፈጥሮ የሚያንቀሳቅስ ለእያንዳንዱ ነገር ለእያንዳንዱ ነገር ጥንቃቄ የሚያደርግ እግዚአብሔር ነው። እያንዳንዷን ነገር የሚያውቅ እግዚአብሔር ነው። አሁን አንዳንድ ጥቅሶችን ማሰብ ጥሩ ነው። ጥቅሶችን ማሰብ ጥሩ ነው። አሁን ኢሳይያስ አርባ ላይ የተነገረ ነገር አለ ስለ እግዚአብሔር እና በቁጥር 12 ላይ ኢሳያስ 40 ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ ማን ነው ይልና የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው ወይስ ከማን ጋር ተመካከረ ብሎ ይናገርና አይኖችን አይናችሁን ወደ ላይ አንስታችሁ ቁጥር 26 ላይ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እሱ ነው ይላል። ሁሉንም በየስማቸው ይጠራቸዋል። ሰማይ ላይ ያሉትን ነገሮች በሙሉ በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። አንድ እንኳን እያንዳንዷን አሜባ፣ እያንዳንዷን ቫይረስ፣ እያንዳንዷን ባክቴሪያ በስም በአይነት በከለር ውስጣቸው የሚንቀሳቀሰውን ነገር በሙሉ እኛ ከምናስበው በላይ ነው። እግዚአብሔር እንደዛ አይነት አምላክ ነው። እኛም ከዚህ በፊት ደጋግሜ ተናግራለሁ። በደም ስራችን ውስጥ ያለውን የደም አይነት ኤ ነው ኦ ነው ቢ ነው ሲ ነው በሉት በሙሉ የሚያውቅ ውስጣችን ያለውን የፈሳሹን አይነት የኬሚካሉን መጠን የሚያውቅ በደቂቃ ማስተካከል ሁሉ የሚችል በጣም አስደናቂ አምላክ ነው። ከምናስበው በላይ ታላቅ አምላክ ነው። ፈጣሪ ነው። አንተ ፈጣሪ ነህ። ሐዋርያ ሥራ ምዕራፍ 4 ቁጥር 24 ላይ ደቀ መዛሙርቱ ለመስበክ ወጡ እና እየሰበኩ እንዳውም አንድ ሽባ ሐዋርያ ሥራ ላይ ምዕራፍ 3 ላይ ከዳነ በኋላ ይዘው አስረው ወህኒ ቤት አስገብተዋቸው በዚህ ስም ሁለተኛ እንዳታስተምሩ ብለው ማስጠንቀቂያ ሰጥተው ለቀቋቸው እና ተሰብስበው ሲጸልዩ ቁጥር 24 ላይ ምዕራፍ 4 እንደዚህ የሚል የጸለዩበት ርዕስ ላይ እንደዚህ የሚል ጸሎት ታያላችሁ። ያንንም ከሰሙ በኋላ በአንድ ሀሳብ ድምፃቸውን ወደ እግዚአብሔር አነሱና ጌታ ሆይ፣ አንተ እግዚአብሔር ነህ። ሰማዩንና ምድሩን ባህሩንም በውስጣቸው ያለውንም ሁሉ ፈጥረሃል። ታያላችሁ። ብሉይ ኪዳንም ላይ የተጸለየው ጸሎት አዲስ ኪዳንም ላይ የተጸለየው ጸሎት ተመሳሳይ ነው። አንተ ሰማይና ምድሩን፣ ባህሩን፣ አየሩን የፈጠርክ ነህ። ውስጣቸው ያለውን ሁሉ የፈጠርክ አንተ ነህ። ከዛ ጥቂት አረፍተ ነገር ተናግረው አሜን ብለው ሲዘጉ እግዚአብሔር የመለሰበት የጸሎት አመላለስ የተቀመጡበት ቤት በሙሉ እስከሚናወጥ ድረስ እግዚአብሔር በመንፈስ ቅዱስ እንደባረካቸው ወጥተው በድንቅ እንደመሰከሩ ይናገራል። ጸሎት ከጸለይን በእግዚአብሔር ፊት የእግዚአብሔርን ማንነት በመጀመሪያ መግለጽ አለብን። ጸሎታችን እንዲሰማ የምንፈልግ ከሆነ እግዚአብሔር ማን እንደሆነ አውቀን መጸለይ አለብን። ይሄ ሁሉ ነገር የሚናገረው ጸሎታችን መጸለይ ያለበት እግዚአብሔር ማን እንደሆነ በማወቅ መሆን አለበት የሚል ሀሳብ ነው። ሁለተኛው ነጥቤ ባሕሪውም በተመለከተ ዋና ርዕሴ ያደረግኩት ከአንተም የሚያቀት ነገር የለም ብሎ ይህ ኤርሚያስ የተናገረው ነው። ፈጥረሃል ብሎ ካለ በኋላ ከአንተም የሚያቀት ነገር የለም የእንግሊዝኛ ወደፊት የአማርኛው ይመጣል። ከአንተም የሚያቀት ምንም ነገር የለም ነው የሚለው ምንም ነገር አንድም ነገር ዝም ብሎ ከአንተ የሚያቀት የለም ሳይሆን ከአንተም የሚያቀት ምንም ነገር የለም። አንድም አንድም እግዚአብሔር ያቅተዋል ተብሎ የሚጠራ የሚቆጠር ምንም ነገር የለም። እግዚአብሔር ሁሉን የሚችል አምላክ ነው። ኃጢአት አያደርግም፣ ግን ሁሉን ነገር የማድረግ ችሎታ አለው። የመፈወስ ችሎታ አለው። የመባረክ ችሎታ አለው። የመለወጥ ችሎታ አለው። አእምሮን የመቀየር ችሎታ አለው። ነገሮችን የመቀያየር ችሎታ አለው። ጦርን ጸጥ ማድረግ ችሎታ አለው። ጦርን እስከ ምድር ዳርቻ ድረስ የመቁረጥ ችሎታ አለው። የሚያቅተው ነገር የለም። ለመፈጸም ለማድረግ የማይችለው ነገር የለም። አሁን እኛ ስንጸልይ እነዚህ ነገሮች በልባችንና በሀሳባችን መምጣት አለባቸው። እግዚአብሔር ሁሉን የፈጠረ ከሆነ እኔንም የፈጠረ ከሆነ በእኔና በአካሌ በሁለንተናዬ ደግሞም በዓለም ሁሉ ላይ በረቀቀ ችሎታው ሁሉን የማድረግ ችሎታ እንዳለው ማወቅ አለብን። እግዚአብሔር ይመስገን በጸሎታችን ውጤት እንዲኖረው አሁን እኔ ለተወሰኑ ሳምንታት ፕሮግራም አይኖረንም፣ ታውቃላችሁ። የተለያየ ቦታም ልንሆን እንችላለን። ግን እግዚአብሔር አምላካችን እንደዚህ አይነት አምላክ መሆኑን በልባችንና በአይምሯችን ቢጻፍልን እና ቢቀመጥ ጸሎታችን ለእኛ ብቻ ሳይሆን ለዓለምም የሚተርፍ እንደሚሆን አምናለሁ። እግዚአብሔር የሚያቅተው ምንም ነገር የለም። ይሄ ሀሳብ ከዚህም በፊት ነግሬያችኋለሁ። በዘፍጥረት ለሳራ ተነግራታል ሳራ እግዚአብሔር ሲጎበኛቸው የሚቀጥለው ዓመት በዚህ ጊዜ ወንድ ልጅ ትወልዳለች ብሎ በድንኳኑ ደጃፍ ላይ እግዚአብሔር ሲናገር ከድንኳኑ ጀርባ ተደብቃ ትሰማ ነበር እና ከዛ በውኑ ይቻላል እንደ ይሄ እኔ አርጅቻለሁ የሴትነት ወጌም አክትሟል እና ጌታዬ ደግሞ አርጅቷል እንዴት ይቻላል ብላ ስትናገር እግዚአብሔር ሳራ እንዴት ይሆናል ብላ ሳቀች ብሎ ተናገረ እና ሳራ ኧረ እኔ አልሳኩም ብላ አሁንም እየሰማች ነው ስትናገር፣ ሳቅሽ እንጂ ያለና እግዚአብሔር ግን በውኑ ለእግዚአብሔር የሚሳነው ነገር አለ? ለእግዚአብሔር የሚሳነው ነገር የለ። ልክ ለማርያምም ይሄን የተነገራት ማርያም መልአኩ ገብርኤል መጥቶ እኔ ወንድ ስለማላቅ ገና ልጃግረት ስለሆንኩ እንዴት ይሄ ሊሆን ይችላል ብላ ስትል ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። አሁን ኤርሚያስ የሚናገረው ይህንን ነው። ከአንተ የሚያቅት ምንም ነገር የለም። አሁን የከበበንን ሰራዊት እኮ መበተን ትችላል። ይችላል። እግዚአብሔር ችሎታ አለው። ግን እስራኤላውያን በዛ ሰዓት እኛ ተከላክለም በኃይላችን እናድናለን፣ ወደ እግዚአብሔር ሳይመለሱ በኃይላችን ይህንን ሰራዊት እንገረስሰዋለን ብለው የሚሉ አሉ። ኖ በኃይላችሁ አይቻልም። የሴዴቅያስ ኃይል ይህንን ያመጣው እግዚአብሔር ነው። እግዚአብሔር ኢየሩሳሌምን ለአንድና ለመጨረሻ አፍርሶ ሊያግዛቸው ወስኗል። አዎ ወስኗል። የሚያቅተው ነገር የለም ይሆናል። ይህንን ነገር ካየን በኋላ የጸሎቱ ቃላት ባህርያቶችን እንድንመለከት ፈልጋለሁ። እኔ የጸሎቱ ቃላት ምክንያቶችን እንድንመለከት ፈልጋለሁ። ይሄ ጸሎት አስደናቂ ነው፣ አስገራሚ ነው። አወቃቀሩ ጀምሮ እያንዳንዱ ነገር ግሩም ነው። ከምን የመጣ ነው ይሄ ጸሎት የሚለውን እንድናስብ ፈልጋለሁ። ይህንን አንድ አራት ነጥቦች ፈጠን ፈጠን ብዬ አስቀምጥና ወደሚቀጥለው አልፋለሁ። ይሄ ጸሎት ወይም እንደዚህ አይነት ጸሎት አንዳንድ አንዳንድ መሰረታዊ የመጣባቸው ምንጮች አሉ። አንደኛው የመጣው ከእውነተኛ እምነት ነው። እውነተኛ የሆነ በእግዚአብሔር ላይ የመደገፍ እምነት ካለን እግዚአብሔር የሚባለውን የሰማይና የምድር ፈጣሪ በግላችን አውቀን በሱ ላይ እምነት ያደረግን ከሆነ እሱም በግል የምናውቀው ከሆነ እንደዚህ አይነት ጸሎት የመጸለይ ልማድ ይኖረናል። በግላችን ረጅም ሰዓት መጸለይ እንችላለን። በአደባባይ ግን የማውቀው እግዚአብሔር መልስ ያመጣል ብለን ጥቂት ነገሮችን እንደዚህ በፊቱ እናቀርባለን። እግዚአብሔር ደግሞ ይመልሳል። እውነተኛ እምነት እግዚአብሔር ማን እንደሆነ ምን እንደሰራ ባለው የግል መገለጥ ላይ የተመሰረተ ነው። እውነተኛ እምነት እምነት የሚለው ቃል የተገለጠልን ነገር ትክክል ነው፣ እርግጠኛ ነው ብሎ ማረጋገጥ ማለት ነው። ስለዚህ በልባችን ውስጥ እርግጠኛ መሆኑን እግዚአብሔር የሚሰማ የሚያይ መሆኑን ያወቀ ሰው ጸሎት ነው። ይሄ ከእምነት የመጣ ነው። ሁለተኛው ነጥቤ ከእውነተኛ እውቀት የመጣ ነው። እግዚአብሔርን በትክክል ከማወቅ የመጣ ነው። እኔ አሁንም ደግሜ ደግሜ ለኢትዮጵያን እና አሁን ባለፈውም እንግሊዝ ሀገር ሁለት ሶስት ቦታ በእንግሊዞች ቸርች ውስጥ የሰበኩት ነገር አለ። እግዚአብሔርን ታውቁታላቸው ወይ ነው። እግዚአብሔርን የማያውቁ ሰዎች እንደዚህ አይነት ጸሎት መጸለይ አይችሉ እግዚአብሔርን የምናውቅ ከሆነ እንደዚህ አይነት ጸሎት መጸለይ እንችላለን። እግዚአብሔር ይሰማል። እንደዚህ አይነት ጸሎት እግዚአብሔርን ከሚያውቁ ሰዎች የሚመነጭ ነው። አሁን እኔ በሬዲዮ አገለግላለሁ አይደል? እዚህም እና አንዳንድ ጊዜ ሰዎች ሲጸልዩ እሰማለሁ እሰማለሁ እና በጣም የሚያስደነግጥ ጸሎት ይጸልያል። ጭራሽ መጽሐፍ ቅዱሳዊ ያልሆነ ጸሎት እግዚአብሔርን ያላወቁ ሰዎች የሚጸልዩት አይነት ጸሎት ሲጸለይ ትሰማላችሁ እግዚአብሔርን ስናውቅ ጸሎታችን ምጥን ነው የሚሆነው በአደባባይ በሬዲዮም ይሁን በመድረክም ላይ ግን እግዚአብሔርን ማወቃችንን የሚያሳይ ጸሎት ነው እንደዚህ አይነቱ ጸሎት አንተ የሰማይና የምድር ፈጣሪ ነህ ከአንተ የሚያቀት ምንም ነገር የለም በአባቶቻችን ታሪክ ውስጥ የሰራኸው ነገር አስደናቂ ነው። ስምህ ገናናና ታላቅ ነው። አዎ እስራኤልን ከግዞት ውስጥ አውጥተሃል፣ እኛንም በክርስቶስ ኢየሱስ በኩል አድንሃል። ሰዎች እግዚአብሔርን ሲያውቁ ከሌላው የተለየ መረዳት ይኖራቸዋል። እግዚአብሔርን ስታውቁ ሰዎች ሁሉ ሰዎች ሁሉ አያደንቋችሁም። እግዚአብሔርን ስታውቁ ግን እግዚአብሔርን ማወቅ አስደናቂ ነገር ነው። በግል በመንፈሳዊ ህይወት እንድንባረክ ግራም ነፈሰ ቀኝ እንዳንጨነቅ የሚያደርግ አስደናቂ ነገር ነው፣ እግዚአብሔርን ማወቅ። እግዚአብሔርን ስናውቅ እኛ ከእግዚአብሔር ጋር አብረን እንሄዳለን፣ ዓለምን እንኮንናለን። እግዚአብሔር ከእኛ ጋር፣ እኛ ከእግዚአብሔር ጋር እንራመዳለን እና ከምንም ነገር አንጎልም። ክብር ለእግዚአብሔር ይሁን። ሶስተኛው እንደዚህ አይነት ጸሎት እግዚአብሔርን ከመፍራትም የመነጨ ነው። ሰዎች የሚጸልዩትን ጸሎት እግዚአብሔርን ፈርተው የከበረ ፍርሃት ይዘው አያደርጉትም። እኔ ሰማለው ጸሎት ብያቸዋለሁ። አንዳንድ ሰዎች በአካልም በተገኘበት ቦታ ጸልዩ ሲባሉ እግዚአብሔር አምላክ ወይ እንደዚህ እንደዚህ ይሉና ጸለይኩ ብለው ይደመድማሉ። በእግዚአብሔር ፊት ሰው እንደዚህ ብዬ ጸለይኩ አይልም። አሁን እንዲህ ብዬ ወደ እግዚአብሔር ጸለይኩ የሚለው በጣም ኦፕታቲቭ በሆነ ኦፕታቲቭ የሚባል የግሪክ እና የሂብሩ ግራመር አለ። የእንደሁታ ምኞትን የሚያሳይ፣ ፍላጎትን የሚያሳይ፣ ናፍቆትን የሚያሳይ ግን ትዕቢትን የማያሳይ ነገር ነው። ይሄ በእግዚአብሔር ፊት በፍጹም ትሕትና ቀርበው ሰዎች ይሄንን እለምናለሁ የሚሉበት አይነት ነው። አንዳንዶች ግን ከትዕቢት የተነሳ ልክ እነሱ ከእግዚአብሔር እኩል እንደሆኑ የሚናገሩበት ነው። እና እንደዛ አይደለም። ጸሎት ሰዎች እግዚአብሔርን ከመፍራት ከማወቅ የመነጨ የሚያቀርቡ ጸሎት ነው። እንደዚህ አይነቱ ጸሎት፣ አራተኛው ነጥቤ ግልጽነት የሞላበት ነው። ነገሮች በግልጽነት በቅደም ተከተል ቀርበዋል። ታያላችሁ። በጸሎት ሕይወት ውስጥ ድብቅ አጀንዳ እዚህ ጋ ይዘን እዚህ ጋ ለሰዎች ታይታ የምንናገረው ነገር መኖር የለበትም። ሁሉ ነገር በግልጽነት አሁን እዚህ ጋር የቀረበው ነገር በሙሉ በግልጽነት ነው። እና የተናገርከው ነገር ሆኗል አንተም ታየዋለ። በፊትህ ነው በፊትህ ሁሉ ነገር ግልጽ ነው ብሎ ሲናገር ታያላችሁ። አምስተኛ የጸሎቱ የቀረበበት ምክንያት ስመለከት ጥያቄዎችንም ያካተተ ነው። አሁን ኤርሚያስን ተመልከቱ፣ ቁጥር 25 ላይ ስትመጡ ተመልከቱ ቁጥር 4 ጀምሮ ላንብበው። እነሆ የአፈር ድልድል ሊይዟትም እነዚህ ባቢሎናውያን መጥተዋል። እስከ ከተማይቱ ድረስ ቀርበዋል። ከሰይፍ እና ከራብ ከቸነፈር የተነሳ ከተማይቱ ለሚዋጓት ለከለዳውያን እጅ ተሰጥታለች። ኦልሬዲ አልቆልናል፣ አልቆልናል። እና የተናገርከው ሆኗል። እነሆ አንተም እያየኸው ነው፣ እየሆነ ያለውን ነገር። ይሄ ያንተ ፍርድ ነው፣ መጥቶብናል። ግን በዚህ ውስጥ የእኔ ጥያቄ የሚል አይነት ነገር ታያላችሁ። ቁጥር 25 አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልከኝ። ከተማይቱ ግን ለከለዳውያን እጅ ተሰጥታለች። ገንዘብ አውጥተህ እርሻውን ግዛ ብለኸኛል። ነገሮቹን ልኮ እኮ አልቀዋል። እንዳዘዝከኝ አድርጌያለሁ። ግን ጥያቄ ነው። ላይመሪ ከተማው በሙሉ ሊጋዝ ነው ህዝቡ በሙሉ ሊበታተን ነው። ምድር መሸጥ እና መግዛት የሚባል ነገር የኔ ንብረት የኔ ምናምን የሚባል ነገር እኮ ላይኖር ነው። ምክንያቱም አገሪቱ በሙሉ በባቢሎናውያን እጅ ናት እና ምንድን ነው የሚል አይነት ይመስላል። እና ከዛ እኔ ነቢዩ ጸሎቱን የደመደመ አይመስለኝም ሳስበው፣ በእኔ ግምት ግን እግዚአብሔር ጣልቃ ገብቷል። ከቁጥር ሃያ ስድስት ጀምሮ የእግዚአብሔር ቃል መልስ ታያላችሁ። የእግዚአብሔር መልስ የመጀመሪያዎቹን ሁለት ነገሮች ላንብብና ከዛ መልሱን እኔ ቅደም በተከተል እሄድበታለሁ እስከ ቁጥር 44 ነው የእግዚአብሔር መልስ፣ የእግዚአብሔር መልስ ነው። አሁን ቁጥር 26 ላይ የእግዚአብሔርም ቃል ወደ ኤርሚያስ እንዲህ ሲል መጣ። ልክ ጸሎቱ ከተማዋ እኮ ተሰታለች። አንተ ደግሞ ግዛ ብለኸኝ ኦፍኮርስ ገዝቻለሁ። ውሉም ተፈርሟል አልቋል እና ልክ እንዳለ የእግዚአብሔር መልስ ወደ ኤርሚያስ መጣ። ወደ መልሱ ከመምጣቴ በፊት አንድ ነገር ልንገራችሁ። ጸሎታችንም ይለቅ አይለቅ፣ እንደ እግዚአብሔር ቃል የምንጸልየውን ጸሎት እግዚአብሔር ይሰማል። በደንብ ስሙኝ። ጸሎታችንም ይቋጭ አይቋጭ፣ አሁን እኛ ጸሎታችንን ሁል ጊዜ የምንቋጨው በኢየሱስ ክርስቶስ ስም ምን አድርገን ብለን ነው? ስማን ብለን ነው። እንደዛ ምንበል አንበል እግዚአብሔርን የምናውቅና ልክ እንደ እግዚአብሔር ቃል የምንጸልይ ከሆነ እግዚአብሔር ይሰማል። እግዚአብሔር ደግሞ ምን ያደርጋል? ይመልሳል። አሁን ለኤርሚያስ መልስ መጣ። ተመልከቱ ሳነብ፣ የእግዚአብሔርም ቃል ወደ ኤርሚያስ እንዲህ ሲል መጣ። የእግዚአብሔር መልስ ነው፣ የጸሎቱ መልስ ነው። እና እግዚአብሔር የተናገረውን ነገር ስሙ፣ ቁጥር 27 ላይ እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለ ወይ? ስለዚህ እግዚአብሔር እንዲህ ይላል እያለ ይቀጥላል። እነሆ ይቺ ከተማ ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነጸሩ እጅ አሳልፌ እሰጣለሁ። የሚያቅተኝ የለም፣ ሰጥቻታለሁ። ስለዚህ ባቢሎናውያን ይወስዷታል። እስከ ቁጥር 35 ድረስ ይህንኑ ሀሳብ ነው እግዚአብሔር የሚናገረው። ምክንያቱንም ይናገራል። ለምን ለምን እንደዚህ እንደሆነ የእስራኤል ከተማ ኢየሩሳሌም የመጨረሻው የመጨረሻው ያልተያዘ ከተማ ሊያዝና ሊሰጥ ሕዝቡ ሊበተን ያለበት ምክንያት እግዚአብሔር ተናግሯል። ግን መልሱን ሲመልስ እግዚአብሔር ስለ ራሱ የተናገረውን ነገር ሁለት ነገር እንድታስተውሉ ያስፈልጋል። ሃ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ ብሏል። እግዚአብሔር የስጋ ለባሽ ሁሉ አምላክ ነው። የስጋ ለባሽ ሁሉ ብናምንም ባናምንም፣ የእግዚአብሔር ተከታዮች ብንሆንም ባንሆንም፣ ብንወድም ባንወድም በቁጥጥሩ ስር ነን እኛ። እግዚአብሔር የስጋ ለባሽ ሁሉ አምላክ ነው። የስጋ ለባሽ ሁሉ ስጋ ለባሽ ሁሉ በቁጥጥሩ ስር ነው። ጌታ ኢየሱስ ይህንን ሀሳብ በዮሐንስ ወንጌል ምዕራፍ 17 በጸሎቱ ላይ ተናግሮታል። ዮሐንስ 17 ላይ ዮሐንስ 17 ጌታ ኢየሱስ የሃይ ፕሪስትሊ ፕሬየር የሚባል ነው። የሊቀ ካህንነቱ ጸሎት ነው ተብሎ የሚታወቀው ስለ ራሱ ሲናገር እንደዚህ አለ። ጌታ ኢየሱስ ኢየሱስም እነዚህን ቃሎች ተናገረና ዓይኖቹን ወደ ሰማይ አንስቶ አባት ሆይ ሰዓቱ ደርሷል ልጅህ ደግሞ እንዲያከብርህ አንተ ልጅህን አክብረው፣ አለ ይልና ጸሎቱን ቀጠለ አንተ ለሰጠኸው ሁሉ የዘላለምን ሕይወት እንዲሰጣቸው አንተ በስጋ ሁሉ ላይ ሥልጣን እንደሰጠኸው ነው ብሎ ተናገረ። ጌታ ኢየሱስ ክርስቶስ በስጋ ሁሉ ለባሽ ላይ ሥልጣን ያለው አምላክ ነው። እዚህም እግዚአብሔር የሚናገረው ራሱ እንደዛ ነው። እኔ የስጋ ለባሽ ሁሉ አምላክ ነኝ። ታያላችሁ። የሰዎች ሁሉ አምላክ ነው እግዚአብሔር። እግዚአብሔር በስጋ ለባሽ ሁሉ ላይ ስልጣን አለው፣ በእኛም ላይ በማንኛውም ሰው ላይ ጌታ ኢየሱስ እግዚአብሔር፣ ጌታ መንፈስ ቅዱስ በስጋ ሁሉ ላይ ስልጣን አለው። ስለዚህ ስንጸልይ ጸሎታችን እግዚአብሔርን በሙሉ ስልጣኑ፣ በሙሉ ኃይሉ፣ በሙሉ ችሎታው እያየን እየተገነዘብ የምንጸልይ ከሆነ ጸሎታችን መልስ አለው። እሱም ራሱ እንደዛ ሲናገር ታያላቸው አይገርማችሁም? እግዚአብሔር ከላይ ለኤርሚያስ ኤርሚያስ የተናገረውን ነገር እንደገና እዚህ ቁጥር 26 ላይ ቁጥር 27 ላይ ሲደግመው ምን አለ? እነሆ እኔ ስጋ ለባሽ ሁሉ አምላክ ነኝ አምላክ እግዚአብሔር ነኝ አለ እና በውኑ እኔን የሚያቅተኝ ነገር አለ ወይ አሁን እላይ ኤርሚያስ ከአንተ የሚያቅት ምንም ነገር የለም ብሎ ነበር። እግዚአብሔር ራሱ ደግሞ እንደገና ደግሞ በውኑ እኔን የሚያቅተኝ ነገር አለ ወይ? ለእግዚአብሔር የሚያቅተው ነገር የለም። ለእግዚአብሔር የማይቻል የሚያቅት የሚሳን የሚባል ነገር የለም። ራሱ ተናግሯል። ነቢዩ ብቻ ሳይሆን ራሱ እግዚአብሔር ተናግሯል። በሁሉ ላይ ስልጣን አለው፣ ሁሉን ይችላል፣ ሁሉን የሚያደርግ አምላክ ነው። ስለዚህ ለሰዎች ለኤርምያስ፣ ለነገስታት እንቆቅልሽ የሆኑት ነገሮች በሙሉ ይፈታል። ለእኛ እንቆቅልሽ የሆኑ ምናልባት ጤናችን፣ ኢኮኖሚያችን እንቆቅልሽ ሆኖ ሊሆን ይችላል። እግዚአብሔር ይፈተዋል። ክብር ለእግዚአብሔር ይሁን። ለእግዚአብሔር የሚሳነው ምንም የለምና። ስለዚህ የጸሎቱን አጠቃላይ ሁኔታ ስትመለከቱ እግዚአብሔር በፊቱ እሱን በማወቅ ለሚደረግ ጸሎት መልስ ይሰጣል። መልስ ሲሰጥ ግን ችሎታውንና ኃይሉን በማረጋገጥ ነው። እኔ ስጋ ለባሽ ሁሉ አምላክ ነኝ። እኔን የሚያቅተኝ ነገር የለም። ጠቅላይ ሚኒስትሩን፣ ፕሬዚዳንቱን፣ የመስሪያ ቤት አለቃ ወይም ደግሞ ጤናችንን ማዘዝ ይችላል። ክብር ለእግዚአብሔር ይሁን። ለእግዚአብሔር የሚሳነው ምንም ነገር የለም። በሰዎች ሁሉ ሕይወት አሁን እኛ ወደ ኢትዮጵያ እንሄዳለን እና ኢትዮጵያ ውስጥ ምን እንደሚሆን አናውቅም፣ ግን የስጋ ለባሽ ሁሉ አምላክ እግዚአብሔር አምላካችን ነው። የስጋ ሁሉ ለባሽ ሁሉ አምላክ አምላካችን እግዚአብሔር ነው። የኤርምያስ አምላክ የእኛ አምላክ ነው። የዳዊት አምላክ የእኛ አምላክ ነው። የሐዋርያቱ አምላክ ምንድን ያሉት አቤቱ እግዚአብሔር ሆይ ለሚያሳድዷቸው ሰዎች ሲጸልዩ በሰማይና ምድሩም በውስጣቸው ያለውን ሁሉ በባህሩም ውስጥ ያለውን ሁሉ የፈጠርክ ፈጣሪ ነህ። በሁሉ ላይ ስልጣን ያለህ አምላክ ነህ። በስጋ ለባሽ ሁሉ ላይ ስልጣን ያለው አምላክ ነው። ይህንን በልባችንና በነፍሳችን መልህቅ ውስጥ ይዘን ስንወጣ ስንገባና ስንወጣ፣ ስንበላና ስንጠጣ፣ ስንሰበሰብና ስንበተን፣ ስንተኛና ስንነሳ እግዚአብሔር ከኛ ጋር መሆኑን በአይናችን በብረቱ እናየዋለን። ክብር ለእግዚአብሔር ይሁን። እኔ የመጨረሻ ነጥቤ መልእክት ለዚህ ዘመን አማኞች የሚል ነው። ምንድን ነው ለዚህ ዘመን አማኞች ያለው መልእክት? አላማዬ ይሄ ነው። በዚህ ዘመን ላለን አማኞች የልባችን መተማመኛ የሚሆነው በእግዚአብሔር ላይ መታመን ብቻ ነው። በእግዚአብሔር ላይ መታመን፣ እግዚአብሔርን ማወቅ፣ እግዚአብሔር በነገር ሁሉ ስልጣን እንዳለው መገንዘብ፣ ለሱ የሚያቅተው ምንም ነገር እንደሌለ ማመን አስፈላጊ ነው፣ በዚህ ዘመን ላለን አማኞች። ስለዚህ እንመነው፣ እንታመነው፣ እንደገፈው፣ እንወቀው፣ እንወቀው ደግሜ ልበለው፣ እንወቀው። የምናውቀው የምንደገፈው ከሆነ እንለመልማለን፣ ምንም ጥርጥር የለውም። እንለወጣለን፣ እንባረካለን፣ ጠላቶቻችን ይመለሳሉ። እግዚአብሔር እረኛ፣ እግዚአብሔር ጠባቂ፣ እግዚአብሔር ባራኪያችን፣ እግዚአብሔር መሪያችን ይሆንልናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የዛሬውን መልእክቴን በዚህ ላይ ሳጠቃልል፣ አንድ ማሳሰቢያ በመናገር ነው። ይህንን የኤርሚያስን ጸሎትና የሌሎች ሰዎችን ጸሎቶች መጽሐፍ ቅዱስ ላይ ያሉትን በሁለት መልክ እንድታዩት ትፈልጋለሁ። አንደኛ በግላችን በእውነት የምንጸልይ ከሆነ በእውነት በእውነት እንደ ኤልያስ እንደ ኤርሚያስ እንደ ዳንኤል አሁን ዳንኤልን አስቡት በጣም የሚያስደንቅ ሰው ነው። በግሉ ጠዋት፣ በምሳ ሰዓት እና ማታ መስኮቱን ከፍቶ ወደ ኢየሩሳሌም አቅጣጫ ፊቱን አዙሮ በቀን ሶስት ጊዜ ይጸልይ ነበር። ሐዋርያ ሥራ ምዕራፍ 10 ላይ ቆርኔሊዮስ የተባለው የሮም የኢጣሊያ ወታደር አላቂ አለቃ መቶ አለቃ በየቀኑ በሶስት ሰዓት በእግዚአብሔር ፊት ይቀርብ ነበር፣ ገና አማኝ ሳይሆን። መጽሐፍ ቅዱስ አስደናቂ ነው። የዛን ሰው ጸሎት እግዚአብሔር እንዴት እንደመለሰ ገና ጌታን ሳያውቅ በቅንነትና በእውነተኛነት የሚጸልይ ሰው እንደነበረ አስቡ እና እግዚአብሔር መልአኩን ልኮ መልአኩ ፊቱ አየው። ሰውየው እየጸሌ እና መልአኩ አናገረው፣ ይህን ሰውዬ ቆርኔሊዮስ፣ ወይ ጸሎትህ ለመታሰቢያነት ወደ እግዚአብሔር ምን ሆነ? አረገ አረገ፣ ጸሎትህ ወደ እግዚአብሔር እና ስለዚህ እግዚአብሔር ጸሎትህን ሰምቶታል እና አሁን ኢዮጴ በሚባል ከተማ ጆፓ ጆፓ የሚባለው በእስራኤል ውስጥ እዛ በቁርበት ፋቂው በስምኦን ቤት ውስጥ ጴጥሮስ የሚባል ሰው ተቀምጧል። እሱን አስጠራና የመዳን ወንጌል ይንገርህ። ለመላእክቶች ወንጌል መስበክ ኃላፊነት አልተሰጠም። ስለዚህ ጴጥሮስን አስጠርቶ ወንጌል እንዲሰበክለት አደረገ። ግን ጸሎቱ ተሰማ። እዩት። በግላችን እንደዚህ ምንጸልይ ከሆነ አደባባይ ቆመን የምንጸልየው ጸሎት በጣም ጥቂት ነው። ሞኞች በመበለቶች ቤቶች ውስጥ ገብተው ረጅም ጸሎት የሚጸልዩ በጣም ሞኞች አሉ። እንደ ፈሪሳውያን እና እንደ ሐሰት ነቢያቱ ቤታቸው አይጸልዩም፣ በግላቸው እግዚአብሔርን አያውቁም። በአደባባይ በጣም ረጃጅም ጸሎት ይጸልያሉ። ቤታቸው እኮ እግዚአብሔርን አያውቁም፣ አይፈልጉትም። እንደውም የሚፈልጉት ቢዝነሱም ነው። ስለዚህ እኛ እንደዛ መሆን የለብንም። እግዚአብሔር ፊት የምንጸልይ ከሆነ አደባባይ የምንጸልየው ጸሎት በጣም የተመጠነ የተመጠነና ግን ኢፌክቲቭ ነው። ልክ እንደ ኤርሚያስ ወዲያው እግዚአብሔር ምን ያደርጋል? መልስ ያመጣል። እኛ እግዚአብሔር መልስ ሲያመጣ፣ የእግዚአብሔር መልስ ስለሆነ ለራሳችን ወይም ለክብራችን አልንወስደውም። እግዚአብሔር ብቻ ነው የሚከብረው። እግዚአብሔር ብቻ ደግሞ ይከብራል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ጸሎት ጸልዩ ምጸልዩ ከሆነ በጸሎታችሁ ውስጥ ጸሎታዊ መዋቅር መጽሐፍ ቅዱሳዊ መዋቅር ይኖርበት። በመጀመሪያ የእግዚአብሔር ማንነት ማን ነው እግዚአብሔር? ምን ሰርቷል እግዚአብሔር? ይሄንን እውቅና እየሰጣችሁ እንደዚህ አይነት አምላክ ነህ። የእኛ አምላክ እኛ የምንሸከመው አምላክ አይደለም፣ እኛን የተሸከመ አምላክ ነው። እኛ ኢንፎርሜሽን የምንነግረው አምላክ አይደለም። ሁሉን የሚያውቅ አምላክ ነው እግዚአብሔር ኢንፎርሜሽን ከኛ አይሰበስብም። እኛ የእግዚአብሔር ሰላዮች አይደለንም ወይም የእግዚአብሔር ሪፖርተሮች አይደለንም። ለእግዚአብሔር እግዚአብሔርን ምንድነው የምናደርገው? የተገለጠውን እና የሚያውቀውን ነገር መልስ እንዲሰጥበት ፊቱን እናቀርባለን። ይሄ የምታውቀው የምታየው ነገር ነው። ኤርሚያስ እንደዛ ነው ያለው። ይሄው የምታየው የምታውቀው ነገር ነው። የተደበቀ አይደለም። እኛ የምንገልጠው ነገር አይደለም፣ የተገለጠ ነው። ግን በዚህ ላይ ጅህን ዘርጋ ነው የምንለው። ግራ የገባንን ነገር ነው ምንናገረው። እንቆቅልሽ የሆነብንን የማንችለውን ነገር ነው ምንናገረው። እግዚአብሔር በማንችለው በእንቆቅልሻችን ላይ ይመጣል፣ ኃይሉን ይገልጣል፣ ይባረከናል፣ ያጸናናል፣ ለበረከት ያደርገናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። አሁን የመጨረሻው መዝሙራችን ቁጥር ሀያ ስድስት ነው በእምነት እኖራለሁ። በምንሄድበት በምንሆንበት ቦታ ሁሉ በእምነት እንደምንኖር ለማስታወስ ነው። እግዚአብሔር አምላካችን ስለዚህ ዝማሬ ደግሞ የተመሰገነ ይሁን።